የኮቪድ-19 ወረርሽኝን ለመከላከል ሲባል ትምህርት ቤቶች እንዲዘጉ ከተደረገ በኋላ በተለያዩ ክልሎች በተለይም በአማራ ክልል ያለ እድሜ ጋብቻ ብቻ እያሻቀበ ይገኛል። ይህም በተመለከተም የመብቶችና የዴሞክራሲ እድገት ማዕከል የተለያዩ ባለድርሻ አካላት የተሳተፉበት የድረገጽ ውይይት ወይንም ዌቢናር ቅዳሜ ዕለት ከቀኑ አስር ሰዓት ላይ አዘጋጅቶ ነበር። በመርሃ ግብሩ ላይ ዶክተር ስሂን ተፈራ የሴታዊት መስራች ወይዘሮ ሌንሳ ቢዬና የኢትዮጵያ የሴት የህግ ባለሙያዎች ማህበር ስራ አስፈጻሚ ዳይሬክተር እና ወይዘሪት ማርታ ታደሰ የመብቶች ተሟጋች በአጠቃላይ የችግሩ መንስኤ ዙሪያ እና መደረግ አለባቸው በሚሏቸው ነገሮች ላይ ተወያይተዋል። ወይዘሪት ማርታ ታደሰ እየጨመረ ላለው ያለ እድሜ ጋብቻ ትምህርት ቤት ከመዘጋቱ ጋር እንዴት ሊያያዝ እንደቻለ ከሚያስረዱበት ጀምራል። አሁን ላይ ኮቪድን እንግዲህ በብዙ ሪዝን እያነሳ ነው ነው የሆነ ኢሹ ሲነሳ በኮቪድ ምክንያት እያለን እና አላማችን ምንድን ነበር? መጀመሪያው ነገር የመንግስት አካላት ትኩረት እየሰጡበት ነው ወይ እንደ ኢሹ ይዘውታል ወይ? ሁለተኛ ሚዲያ ከቨሬጅ ለምንድን ነው ቢቢሲና ሮይተርስ ብቻ ከቨር እያደረጉ ያሉት? ይሄንን ችግር አማራ ክልል ስለዘገቡት እንጂ የሌላውም ክልል ከዚህ የተሻለ አዲስ ነገር ይኖራል ብዬ አላምንም። ለምን ትምህርት ቤት ተዘግቷል? ትምህርት ቤትን እንደ ምክንያት የምንጠቀመው ምንድን ነው? የመንግስታዊ ያልሆኑ አካላት እና ከመንግስት ጋር የሚሰሩ ድርጅቶች በትምህርት ቤት ላይ ትልቅ ፕሮጀክቶች እና ፕሮግራሞች አሏቸው። ጀንደር ክለብ የሚባለው ማለት ነው። ቤተሰብ በኃይል እንዲዳሩ ሲያደርግ መጥተው ትምህርት ቤት በሚስጥር የሚናገሩበት ይኖራል። እንደምገረዝ ነግረውኛል ወይም እንደምዳር ነግረውኛል የሚለው ነገር ሲመጣ ዳይሬክተር ደግሞ ወደ ቤተሰብ፣ ከቤተሰብ ወደ ፖሊስ የሚለውን ያ መስመር ተዘርግቷል እና አሁን ላይ ያ ስለሌለ ልጆቹ ቤት ውስጥ በመቀመጣቸው የትም መሄጃ የላቸውም። ኦቨሮል ደግሞ ያው ያለንበት የድህነት ሁኔታ ነው። ሁሉም ሰው ቤት ነው ያለው አንድ ወላጅ ስድስትና ሰባት ልጅ ያለበት ቤት ቤት ውስጥ ተቀምጦ ትምህርት ቤት የለም። ስለዚህ ቁርስ፣ ምሳ፣ እራት ሰፖርት ማድረግ አለባቸው። እነዚህ ራሱ የኢኮኖሚካል ችግሩ በራሱ ሴት ልጆቻቸውን ወደ ትዳር የመግፋት ነገር ይኖራል እስፔሻሊ በአሁኑ ሰዓት ማለት ነው። የኢትዮጵያ የሴት የህግ ባለሙያዎች ስራ አስፈጻሚ ዳይሬክተር ወይዘሮ ሌንሳ ቢሄና ባለፉት አስርት ዓመታት ውስጥ ከስነ ፆታ ጋር የሚሰሩ ድርጅቶችና እንቅስቃሴዎች በተለያዩ ጊዜያት በወጡ ህጎች ምክንያት እየተዳከሙ መምጣታቸውን ገልጸው አሁን ድርጅቶቹና ተቋማቶቹ መልሰው ለመነቃቃት ጊዜ እንደወሰደባቸው ያስረድተዋል። ባህር ዳር ላይ የዩላሌላ ብራንች ስላለን እና ከአማራ ክልል የሴቶች ቢሮ ሪፖርት እንደሚያሳየው አንድ ሺህ አንድ መቶ አርባ ጥቆማ እንደደረሳቸው፣ ሁለት መቶ አርባ ዘጠኝ ደግሞ ጋብቻ የተፈጸመ እንደሆነና አምስት መቶ አርባ ስምንቱን እንዳቋረጡ ነው የሚል መረጃ ሰታኛለች። ያው ከኮቪድ ታይም ጀምሮ ያለ እድሜ ጋ ብቻ ሳይሆን ብዙ ሌሎችም አይነት የዶሜስቲክ ቫዮለንስ ኬዞችን ስ ደረጃ እያየን ያለ ነው። አድቮኬሲ ስራውን ስንሰራ ነበር የነበረው ሞር ማስጮ ጉዳዩን የሚመለከታቸውን አካላት ኮሚኒኬት ማድረጉ ላይ ነበር። እንደኛ አይነት እና እንደኛ መሰል የነበሩ ድርጅቶች ኦልሞስት ላለፉት አስር ዓመታት የምናውቀው ነው። በፕሪቪየስ ህጉ ያላቸው የካፓሲቲም የሁሉም ነገር በጣም አፌክትድ የሆነበት ጊዜ ነበር የነበረው። አሁን ገና ሁለት አመት አንድ አመት ነው ህጉ ከተሻሻለ ገና ራሳቸውን ከትራውማ እያወጡበት ያሉበት ሲዝን ነው። በእለቱ ሌላኛዋ ተናጋሪ የነበሩት የሴታዊት ድርጅት መስራች እና አስተባባሪ ዶክተር ስህን ተፈራም ይህ ችግር ኮቪድ አስራ ዘጠኝ ወረርሽኝ ስለመጣ እየተፈጠረ ሳይሆን ከዚህ ቀደም የነበረና ስር የሰደደ መሆኑን ጠቅሰው ልጆቻቸውን ለሚደሩ ቤተሰቦች እና ለጥቃት ፈጻሚዎች ግን ተመጣጣኝ የሆነ ቅጣትና ማስጠንቀቂያ እንደሚያስፈልግም ጠቁመዋል። የሴቶች ጉዳይ ሚኒስትሪ ሁልጊዜ ከሁሉም ሚኒስትሮች ባነሳ አንደርፋንደድ የሚደረግ ነው በትንሽ ነገር ነው የሚያደርገው እና አሁን ተነስተው የህፃናት መዳር እንዲያቆሙ መሞከር አይችሉም፣ ስላልተደገፉ ማለት ነው እና ከመጀመሪያው ጀንደር ላይ ብናምንበት እኔ ስራዬም ስለሆነ ሴትን ስለቀጠርን ጀንደር ትራንስፎርማቲቭ ስራ ትሰራለች ብሎ የማሰብ ነገር አለ እና እሱ መስተካከል ያለበት ነገር አለ። ጀንደር ተምረው በማስተርስ ተምረው የሚወጡ ብዙ ተማሪዎች አሉ። እነሱ ስራ እንዲሰሩ በጀት እንዲደረግ ማድረግ ማለት ነው። ሌላውን በጣም በግልጽ እንድንነጋገር የምፈልገው ወላጆች የእውነት እየተቀጡ ነው ወይ ልጆቹን ስለዳሩ? ለምሳሌ በአስገድዶ መድፈር ምንም ጥያቄ የለውም ወደ ፖሊስ ጣቢያ እንደሚካሄድ ሽምግልና የሚለው ነገር እንደውም ትንሽ እየቀነሰ ይመስለኛል። ግን ብዙ ጊዜ ህጻናትን መዳር አሁንም ቢሆን እንደ ወንጀል ሳይሆን እንደ ልማድ ነው የምናየው። እና እንደ ጥቃት ማየት አለብን ብዬ ነው የማስበው። ጣት እስካላየን ድረስ የሚለወጥ ነገር አይኖርም። ከተሳታፊዎቹ የተነሱ ሀሳቦችን እናስደምጣቸዋለን። መምህር ታናላላይ በተለይም በአማራ ክልል ላይ ለታየው የሴቶች ያለ ዕድሜ መዳር የሃይማኖት አባቶችና የማህበረሰብ ንቅናቄ እንደሚያስፈልግ ከሚያሳስቡበት ይጀምራል። አማራ ክልል ያለ እድሜ ጋብቻ በጣም ተጧጥፎ ትምህርት ቤት ሲዘጋ ልጆች እየተዳሩ ነው። አንድ ምክንያት ነው። ሁለተኛ ደግሞ ትምህርት መቼ እንደሚከፈትም ተስፋ ብዙም ያደርጉት ነገር ስለሌላቸው እና የትምህርትም ጥራት እየወደቀ በመምጣቱ የተነሳ ትምህርት ቤት መዘጋቱን ሽፋን አድርገው መዳር የሚፈልጉ ወላጆች እየዳሩ ነው። በቤተ ክርስቲያን በተክሊል እየተባለ ከዛ በኋላ አብራ ትኖራለች እና አይታወቅም ጋብቻ መሆኑም ብዙ የተወሳሰበ ሃይማኖት አባቶችን ኢንቮልቭመንት አለ አማራ ክልል አካባቢ። እንደኔ እንደኔ የሃይማኖት አባቶችን እንዴት መያዝ ይቻላል ነው በህግ ቀጥታ በደረቁ ከሄድን አያዋጣንም። አሁንም መሸፋፈን ነገር አለ አካባቢው፣ እና የማህበረሰብ ንቅናቄ አድርገን አሳምነን የሃይማኖት አባቶችን የለውጥ ተዋናኝ እንዲሆኑ ካላደረግን አማራ ክልል በጣም አስቸጋሪ ነው። አቶ መስጅድ የኢትዮጵያ የሰብአዊ መብት ህብረት ዳይሬክተር ናቸው። ከሰሞኑ የአዲስ አበባ ሴቶችና ህጻናት ቢሮ ያወጣውንና ከኮቪድ 19 ጋር ተያይዞ ጥቃት የደረሰባቸውን ህጻናት ጉዳይ እንደምሳሌ በማንሳት የሰፋ ክትትል መደረግ እንዳለበት ጠቁመው፣ አሁን ላይ እየተደረጉ ያሉ ውይይቶችና እንቅስቃሴዎች በሙሉ በምሁራን መካከል የሚደረጉ በመሆናቸው ውጤታማ መሆን እንደማይችሉ ጠቁመዋል። የአዲስ አበባ ሴቶችና ህጻናት ቢሮ ያወጣውን መረጃ እንኳ ምን ተከታትላችሁ የት ወረዳ ላይ፣ የት ክፍለ ከተማ ላይ፣ የትኛው ፖሊስ ጣቢያ ላይ ምን አይነት ኬዞች ሪፖርት ተደረጉ ተብሎ በደንብ ተጨበጠ ነገር ብዙ ሚዲያዎችም በዚህ አይነት ጉዳይ ላይ ምርመራ አድርገው የመብት ተሟጋቾችም ግለሰቦች፣ መሆኑ ተቋማት ብዙ አልሰሩም እና አንዱ ትልቁ ስህተት ነው እኔ የማገኘው። በተለይ እዚህ አካባቢ ያለው አድቮኬሲ በጣም ሀይ ሌቭል የሆነ እና መሬት ያልረገጠ ነው። ስለዚህ አሁን አሁን አዲሱ የሲቪል ሶሳይቲ ህግ ከተሻሻለ በኋላ ብዙ ኦፖርቹኒቲዎች ተፈጥረዋል። ለምሳሌ ከዚህ በፊት በበርካታ በልማት እዛ ላይ ተሳትፈው የነበሩት ብዙ ድርጅቶች አሁን መብት ተኮር የሆነ ስራ የመስራት እድሉ ስላላቸው አሁን ውሜንስ ራይትስ ላይ ብቻ ፎከስ አድርገው ሲሰሩ የነበሩ ድርጅቶች ከነዛ ጋር አላይን በማድረግ ስራዎቻቸውን እነዛ መሬት የረገጠ እና ብዙ ኮንስቲቲንስ ያላቸው ስለሆነ መስራት መቻል አለባቸው። ከእምነት ተቋማት ጋር መስራት፣ ከጎሳ መሪዎች እና ተጽዕኖ ፈጣሪዎች ለምሳሌ ቅድም እንደተባለው መምህራን ትልቅ ሮል ይጫወቱ ነበር። በጣም የሚቀርቧቸውም ስለሚያምኗቸው ማለት ነው እና እነሱ እነሱ መቋረጣቸው ቶታል ይሄንን ኢንፎርሜሽን ወደ ወሳኝ አካላት ሄዶ በፖሊስም በምንም የሚቋረጥበት ነገር እንዳይሆን ሆኗል። ስለዚህ አሁን እኔ አንድ መሰራት ያለበት ብዬ የማስበው ማፒንጉ በደንብ ተሰርቶ ሲቪል ሶሳይቲዎች በተለይ በጋራ በደንብ መስራት ያስፈልጋል። ከሀምሳ በላይ ዩኒቨርሲቲዎች አሉን። እነዚህ ዩኒቨርሲቲዎች ምን እየሰሩ ነው? ዩኒቨርሲቲዎቹም ተዘግተዋል፣ ግን እነዚህ መምህራን አካባቢያቸውን ማህበረሰብ የማገልገል ግዴታ ስላለባቸው ይህንን አሁን ነው ዶክተር ስን ሌሎቻችሁም እንደ እንትን ወስዳችሁ ብትሰሩት። በእለቱ የተለያዩ ተሳታፊዎች አስተያየቶቻቸውን የሰጡ ሲሆን ይህን መሰል ውይይቶች አስፈላጊ መሆናቸውን እና የተቋማት ትብብርም መዳበር እንዳለበት ጠቅሰዋል። ለአሜሪካ ድምፅ ኤደን ገረመው፣ ዋሽንግተን ዲሲ።